ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 13 2015 ዓ ም ዝግጅታችን ጀመረ። በጣም በሳይንስ ስናየው ብዙ ሰው እየጎዳ ነው። ነገር ግን ብዙ ሰው ደግሞ በጣም የዳን አለ ማለት ነው። ለምሳሌ የደም ካንሰር የዛሬ መቶ ዓመት አምስት ሰው ከመቶ ነው የሚድኖ የነበር ወይ አንድ ሰው ነው የሚድኖ የነበር አሁን የደም ካንሰር የሚሞት የለም። በካንሰር ሕክምና በርካታ ምርምሮችን ያካሄዱትን ተመራማሪ ፕሮፌሰር እንግዳ ሀጎስን ነው የሰማችኋቸው። የምሽቱ እንግዳችን ናቸው። እናትም አባትም ሆነን አሳዳጊም ሆነን ቤቶች ቤት ውስጥ የምንሰራው አክስት ቤተሰብ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አብቃቅቶ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል። በውጭ ሀገር ልጅ ስናሳደግ አሁን ደግሞ የሰማችኋት ገሊላ ጌትነት ትባላለች። ከኢትዮጵያ ውጭ የሚኖሩ ወላጆች ተግዳሮቶቻቸውን፣ የሚወያዩበት ስኬቶቻቸውን የሚጋሩበት ድህረ ገጽ መስራች ናት። በሁለተኛው አጋማሽ መሰናዷችን ትመልሳለች። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ግንቦት አስራ ሶስት ሁለት ሺ አስራ አምስት ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችውን ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻቸው አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ትናንት ምሽት በጸጥታ ኃይሎች ቁጥጥር ስር ውሎ የነበረው ጋዜጠኛ ተመስገን ደሳለኝ ከሰዓታት በኋላ መለቀቁ ታውቋል። ቅዳሜ አመሻሽ ላይ የፌዴራል ፖሊስ ደንብ ልብስና የሲቪል ልብስ የለበሱ ሰዎች ከመኖሪያ ቤቱ ይዘውት ሜክሲኮ አደባባይ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደወሰዱት የተናገረው ተመስገን በቁጥጥር ስር የዋለበትን ምክንያትም በዚያው እንደሰማ ለአሜሪካ ድምፅ ገልጸዋል። እዛ ከገባው በኋላ የፈለግ ነ ተደጋጋሚ ጊዜ በከፍተኛ ፍርድ ቤት ነጻ በተባርክበት ዋንጀር ጠቅላይ ፍርድ ቤት ይግባኝ ጠይቀን ልናገኝ ስላልቻለን ነው። እየተፈልጋችን ቢሮ ያለ ቢሮ ያዘጋም ቤቴ ያለ ቤቴን ፖሊስ መጥቶ ፈትሾታል። ያ ስያዝ እና የት ሄጅ ያሉ ስል ስልክ ደውለናል። ስልክ እኮ አንድ ቀን የተደወለው የደወለውም አንድ ኢንስፔክተር አለህን የሚል ሰው ደወለና ምን አለን? ዛሬ ፍርድ ቤት ቀጠሮ ስላለ ይዤት ቤት መጥቻሉ አለ። ለመሆኑ ቀጠሮ አለ ያለመጥሪያ ይኬዳል ስ እኔ ፍርድ ቤት ለምንድን ነው ስለው፣ ይግባኝ ተብሎባል። ይግባኝ ከተባለብኝ እኮ መልስ ይዤ ጠበቃ ይዤ ነው እንጂ የምሄደው። ድንገት ደውለ ዛሬ ደውለ እንዴት ሜርት ይላለ በሚለው ተነጋገርን። ከዛ ወዲህ አልደወሉም፣ ግን ቴክስት አድርገናል ነው እሱ የሚሉት። ቴክስትም ያው የስነ ስርዓት ጉዳይም ፍርድ ቤት ለሚፈለግ ሰው በቴክስት ወይም በደውል ጥረው የሚል የለም። ጋዜጠኛ ተመስገን ደሳለኝ ሰኞ ዕለት ዳግም ለመቅረብ ተስማምቶ ከፈረመ በኋላ ወደ ቤቱ እንዲመለስ እንደተፈቀደለትም አክለዋል። እነሱ በአዲስ አንተን እንደምትፈለግ ሰው አድርገው ነው ትናንትና ይዘው እኝሉት። እዛ ከደረስኩ በኋላ ግን በዛኛው ክስ ነው። ከዛ በኋላ ያው ሰኞ ልናቀርብህ ነው፣ ሰኞ ትመጣለህ አሉ። አለዛም ስልክህና ሌሎች ነገሮች ሲቀመጡ ሰኞ። አይ ስልኬ ከተቀመጠማ ያው ሰኞ አስታውቅቡን። እዚሁ ወደ ቤት የሚሄድበት ምክንያት ምንም የለብስ። በቃ ስልክ ነያዝ፣ ነጭ ወረቀት ላይ ፈርም ሰኞ በራሴ ፍቃር ቀርባለሁ ብዬ ያምን ኦኬ ብዬ እኔም ያው ሰኞ። በዛሬው ቀን በርካታ ፖሊሶች በኃይል ከቤት መጥተው ወስደውን ፌዴራል ፖሊስ ኮሚሽን ከደረስኩ በኋላ የተፈለግኩበትን ጉዳይ ሰኞ የሚነገርን ስላሉኝ ሰኞ ለመምጣት ተስማምቻለሁ ብዬ ፈርሜ ወደ ቤት ተመልሻለሁ። በጉዳዩ ላይ ምላሽ ለማግኘት ስልካቸው ላይ የደውልንላቸው የኢትዮጵያ ፌዴራል ፖሊስ የሕዝብ ግንኙነት ባለስልጣን ስለ ጉዳዩ በቂ መረጃ እንደሌላቸው በመጥቀስ በነገ ዕለት ዳግም እንድንደውል ነግረውናል። ሱዳንን ወደ ትርምስ የከተተውና ከአንድ ሚሊዮን የሚበልጡ ሰዎችን ያፈናቀለው ጦርነት ስድስተኛ ሳምንቱን ባስቆጠርበት በአሁኑ ሰዓት ተፋላሚዎቹ ኃይሎች ለሰባት ቀናት የሚቆይ የተኩስ አቁም ስምምነት መፈረማቸው ተሰምተዋል። የተኩስ አቁሙ በካርቱም አቆጣጠር ሰኞ ከምሽቱ ሶስት ሰዓት ከአርባ አምስት ጀምሮ ተግባራዊ መደረግ እንደሚጀምር የንግግሩ ደጋፊዎች ዩናይትድ ስቴትስና ሳውዲ አረቢያ በጋራ በሰጡት መግለጫ አስታውቀዋል። ከዚህ ቀደም የተገቡ በርካታ የተኩስ አቁም ስምምነቶች ተጥሰዋል። ይሁን እንጂ የአሁኑ ስምምነት በዩናይትድ ስቴትስ፣ ሳውዲ አረቢያና በዓለም አቀፍ ደረጃ በሚደገፍ የክትትል ዘዴ ተፈጻሚ እንደሚሆን ተሰምተዋል። መግለጫው ዝርዝር ጉዳዮችን አላብራራም። ስምምነቱ የሰብአዊ እርዳታን ማዳረስ፣ አስፈላጊ አገልግሎቶችን ወደ ነበሩበት መመለስና ኃይሎችን ከሆስፒታሎችና አስፈላጊ ሕዝብ ማገልገያዎች ማስወጣትን ያካትታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠመንጃን ዝም ለማሰኘትና ያልተደናቀፈ ሰብአዊ አገልግሎት ለመስጠት ጊዜው ረፍዷል። ሁለቱም ወገኖች ይህንን ስምምነት እንዲያከብሩ እማጸናለው፣ የዓለም አይኖች እየተመለከቱ ነው ስለ ማለታቸው ሮይተርስ ዘግበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ የጸጥታው ምክር ቤትና ብሪተን ውድስ የተሰኘው የፋይናንስ አስተዳደር ስርዓት ከዛሬው ዓለም እውነታዎች ጋር እንዲጣጣሙ ማሻሻያ ለማድረግ ጊዜው አሁን መሆኑን ተናገሩ። በዛሬው ዕለት የቡድን ሰባት የመሪዎች ጉባኤ በተካሄደባት ሂሮሺማ ጃፓን በሰጡት ጋዜጣዊ መግለጫ ላይ ጉተሬዝ ሁለቱም ተቋማት የ1945ቱን የኃይል መስተጋብር እንደሚያንጸባርቁና በዘመኑ መንፈስ መቃኘት እንዳለባቸው ተናግረዋል። የዓለም አቀፉ የፋይናንስ መዋቅር ጊዜው ያለፈበት የማይሰራና ፍትሐዊ ያልሆነ ነው ያሉት ጉተሬዝ የኮቪድ-19 ወረርሽኝና ሩሲያ በዩክሬን ላይ ያደረገችው ወረራ በፈጠሩት የኢኮኖሚ ቀውስ ውስጥ ስርዓቱ እንዳለም አቀፍ የደህንነት መረብ ዋና ተግባሩን መወጣት አልቻለም፣ ብለዋል። ዘገባው የሮይተርስ ነው። ከፍልስጤማውያን ጋር ከፍተኛ ውጥረት በነገሰበት በአሁኑ ወቅት አንድ ጽንፈኛ የእስራኤል የካቢኔ ሚኒስተር እሁድ ለት አወዛጋቢ የሆነውን የኢየሩሳሌም ቅዱስ ስፍራን ጎብኝተዋል። የእስራኤል ቀኝ ዘመን መንግስት አባል ከሆኑ ወዲህ ለሁለተኛ ጊዜ ወደዚያ ያቀኑት የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጌበር ጉብኝት የስፍራው የአደራ ጠባቂ ሆና ከምትሰራውና የፍልስጤማውያንና የእስራኤል ጎረቤት ከሆነችው ዮርዳኖስ ውግዘት አስከትሏል። ለእስራኤላውያን በእጅግ አስፈላጊ ወደ ሆነው ቤተ መቅደስ ተራራ በመምጣቴ ደስተኛ ነኝ ብለዋል ቤን ጂቢር ማለዳ ላይ ስፍራውን በጎበኙበት ወቅት በቢሮቸው በኩል በተለቀቀ ቪዲዮ ላይ በቦታው ላይ የእስራኤል ፖሊስ መገኘቱንም አድንቀዋል። ይሄም በኢየሩሳሌም ውስጥ ያለው ወሳኝ ማን እንደሆነ ያሳያል ሲሉ አሞካሽተዋል። የፍልስጤን ፕሬዚደንታዊ ቃል አቀባይ ናቢል አቡል ራዱኔህ የቤን ጊቢርን ጉብኝት በመስጊዱ ላይ ዓይን ያወጣ ጥቃት ሲሉ ጸርተውታል። የዮርዳኖስ የውጭ ጉዳይ ሚኒስትር ውግዝ ጠብቀ ዝቃሽ እርምጃና አደገኛ ተቀባይነት የሌለው ሁኔታዎችንም የሚያባብስ ሲሉ ኮንነውታል። ዘገባው የአሶሼትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭቶች ጋር አብራችሁ ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 13 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዳሬ ሳምንቱ እንዴት ነበር? ያው እንደ ወትሮው ሩጫ ነው። አየሩ ግን የሚገምጥ እየመሰለ ነው። የሰሞኑን አየር ግሩም ነው። አየሹ ጥሩ ነው። መቼም ከብርዱ ማይሻል ነገር የለም። ግን የሞቃቱ የበጋው ጊዜ በጣም ናፍቆኛል። ፀሐይዋ በደንብ ሞቅ ብላ የምትሰማበት ሰዓት ያቃጥላ ይመጣና እንግዲህ አንተ ደግሞ ለእረፍት ኢትዮጵያ ሄደህ ነው የተመለስከው። ለዛ ይሆናል አየሩ ጥሩ የሆነብህ። ምን ይዘህልኝ እንደመጣህ ለማየት ጓጉቻለሁ። አገር የሚያህል ነገር ትቶ የወጣ ሰው ምን ይዞ ይመጣል ብለሽ ነው? ያው ከሱ ያነሰውን ቆሎ ምናምን ሳልቋጥር አልቀረሁም። ከሱ ዘግኝ ይሰጥሻለሁ። ዘግናለሁ። ቆሎንስ ማናየበት። እንግዲህ ዋናው ነገር እንኳን ደህና መጣህ፣ እንኳን ደህና ተመለስክ ብለናል። ያው እንደተለመደው መሰናዷችንን በሙዚቃ ነውና የምንጀምረው፣ ምናልባት ኢትዮጵያ ሆነህ የሰማኸው የወደድከው የምትጋብዘን ሙዚቃ አለ የበርካታ ድምፃውያን ነጠላ ዜማዎች፣ አዳዲስ አልበሞች ይሰማሉ። ከነዚያ መካከል ከቅርብ ቀናት በፊት የተለቀቀው የድምፃዊ አብነት አጎናፈር አልበም አንዱ ነው። በጣም ብዙ ቆንጆ ቆንጆ ዘፈኖችን ይዟል። ከነዚህ ውስጥ እኔ የወደድኩት አንዱ አትከልክሉኝ የሚለውን ዜማውን ነው። ልክ ነህ ደሬ፣ እኔም ሰሞኑን የምሰማው የአብነትን ዘፈኖች ነው። እና አትከልክሉኝ የሚለው ዜማ ደግሞ በሁለት ሳምንት ውስጥ በዩቲዩብ ላይ ከአንድ ሚሊዮን በላይ ተመልካቾችን ያገኘ ሙዚቃ ነው። ስለዚህ ወደ ምሽቱ መሰናዶ ከማለፋችን በፊት በአብነት አትከልክሉኝ ዜማ ቆይታ እናድርግ። የጀመርኩት ከዛሪ I'm oh, oh. አሁ አርሙኝ አትናገር ግን አትበሉኝ። በአብነት አጎናፍር አዲስ አልበም ውስጥ ከተካተቱ ዜማዎች መካከል አንዱ የሆነውን አትከልክሉኝ ና ሰምተን የተመለስ ነው። ደሬ ወደ መጀመሪያው መሰናዷችን እንለፍ። ይቻላል የካንሰር ተመራማሪው ፕሮፌሰር ምሽቱ የመጀመሪያው እንግዳችን በካንሰር ሕክምና ዙሪያ በርካታ ምርምሮችን ያካሄዱትና ከቀናት በፊት እዚህ ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ ከሚገኘው ኮልጌት ዩኒቨርሲቲ የፕሮፌሰርነት ማዕረጋቸውን የተቀበሉት ፕሮፌሰር እንግዳ ሀጎስ ናቸው። ፕሮፌሰር እንግዳ በሞለክዩለር እና ሴሉለር ባዮሎጂ መስክ በካንሰር ሴሎች ውስጥ ያሉ የፕሮቲኖች እድገት ላይ ትኩረት አድርገው ይሰራሉ። የካንሰር ሕክምና ከጊዜ ወደ ጊዜ መሻሻሎችን እያሳየ መሆኑንም ይናገራሉ። ደሬ እንግዲህ ከአንተ ጋር በነበራቸው ቆይታ ደግሞ ፕሮፌሰር እንግዳ እስከ ዛሬ ወደ መቶ ስልሳ የሚሆኑ ተማሪዎችን አሰልጥነው እስከ ዶክትሬት ደረጃ የደረሱ ባለሙያዎችን ማፍራታቸውንም ገልጸውልናል። እንግዲህ ውጣ ውረድ ስለበዛበት የግሉ ህይወታቸው እና በመጠኑም ደግሞ በካንሰር ህክምና ዙሪያ ከአንተ ጋር ያደረጋችሁትን ቆይታ ተከታትለን እንመለሳለን። እስካነጋግሩት ድረስ ዶክተር እያልኩ ነበረ የምጠራዎት። አሁን በዚህ ልዩነት መካከል ፕሮፌሰር መባሉን ሰማው። እንኳን ደስ አሎት። በጣም ነው የማመሰግነው ለዚህ ቃለ ምልልስ ስለጠራችኝ ደረጀ፣ በጣም ነው የማመሰግነው። ቪኦኤም በጣም ነው የማመሰግነው። ዛሬ የዛሬ ሶስት ቀን ያው የመጨረሻው የፕሮፌሰር ማዕርግ በኮልጌት ዩኒቨርሲቲ ፕሬዚደንት ተልኮልኛል። ስለዚህ እኔም በጣም ደስ ብሎኛል። ያው እሱም በሰርቪስ ባረኩበት በማስተምርበት ቦታዎች እና በምመራምርበት የካንሰር እሱን አይተውት ነው ወደዚህ የበቃሁት እኔም በጣም ደስ ብሎኛል። አመሰግናለሁ። ውይይታችንን ከእሱ ለምን አልጀምረውም? እንዴት ነው የተሰጠሁት? እንግዲህ እንደዚህ ዩኒቨርሲቲ አንድ ሰው ሲቀጠር ማዕርጎች አሉ። ረዳት ተብሎ ይቀጠራል። አሲስታንስ ፕሮፌሰር ይባላል። ከዛ አምስት ዓመት ስድስት ዓመት በትምህርት ቤት ኢቫሌሽን የሪሰርች ምን ያክል አርቲክል እንደታተመ ሪሰርች ምን ያክል ጥሩ ህብረተሰቡ እንደሰጠ ታይቶ ሁሉ ነገር አምስት አመት ስድስት አመት ከቆየ በኋላ እንደገና በኮሚቴዎች አሉ ኢቫሌት ተደርጎ አሶሴት ፕሮፌሰር ይባላል። ከዛ በኋላ ደግሞ እንደገና አምስት ዓመት ወይ ስድስት ዓመት ታይቶ እንደገና አሁን ያገኘሁት ማለት ነው። ያተምኳቸው ብዙ አርቲክሎች አሉ። ማስተምራቸውም ኢቫሌት ተደርጎ በደንብ የምሰጠውም ሰርቪስ ለኮሚኒቲም ሆነ ለትምህርት ቤት ለተማሪዎችም ለዩኒቨርሲቲ የምሰጠው ታይቶ እንደገና ኢቫሌት ተደርጎ ያው ይሄኛው የመጨረሻ ሀይስት ማዕረግ ነው። በዛ ነው የሚደረገው ማለት ነው። በቅድሚያ ትንሽ የኋላ ታሪኮንም እናውቅ ዘንድ የኢትዮጵያ ህይወቶንና ከኢትዮጵያም የወጡበትን መንገድና ምክንያት አጠር አድርገው ያካፍሉ። እንግዲህ እኔ የተወለድኩት በውቅሮ ከተማ ከመቀሌ አርባ አምስት ኪሎ ሜትር ራቅ ብላ የምትገኝ ከተማ ነው። ከሻምበልባሽ አታክልቲ ተላ ና ከወይዘሮ መብራት መረሳ ወላጆቼ ናቸው። እስከ አስረኛ ክፍል እዛ ተማርኩኝ ማለት ነው። እና በደርግ ጊዜ አጋጣሚ ሆኖ ለወታደርነት ወጣቶች ይመለመሉ ነበር፣ ይታፈሱ ነበር። አባቴ ዛኔ ወንድሜ ወደ አርሲ ኬሚስትሪ አስተማሪ ነበረ ወደ ዛ ላከኝ ማለት ነው። ዛም እጄ ራሱ ያው እንደገና ሌላ ለመያዝም አስቸጋሪ ጊዜ ነበረ አስታውሳለሁ። ወንድሜ እንደገና ወደ የሆነ ቦታ ወስዶ ለሁለት ሳምንት ደብቆኝ መጨረሻ አስራ ሁለተኛ ክፍል ጨረስኩኝ። አስራ ሁለተኛ ክፍል ከጨረስኩኝ በኋላ ይሄ እንግዲህ ኢህአዴግ ከመግባቱ አንድ አመት በፊት አካባቢ ነው። ብዙ የትግራይ ሰዎች ይታሰሩ ነበረ፣ ገደሉ ነበር። በዛ አጋጣሚ ሆኖ እኛም በጣም ብዙ ችግር ፈጥሮብን ነበር። ስለዚህ እኔና ጓደኛዬ ከአዲስ አበባ ወደ ሐዋሳ፣ ከሐዋሳ ወደ ዲላ፣ ከዲላ ወደ ሞያሌ ሂደን እጃችን ሰጠን ማለት ነው። በዚህ ጊዜ ብዙ ከኛ ጋር አብረው የነበሩም የታሰሩ አሉ፣ በእንስሳም የተበሉ አሉ። ብዙ አስቸጋሪ ሁኔታ ነበረ ማለት ነው። ሀገር ስ ከመጡ በኋላ እዚህ የምንጠበቁት እንዴትስ ተወጡት? ለምሳሌ የቋንቋ መሰና መስተናከሎችን ጨምሮ ምርቱ ፈተናዎች እንደነበረ ቦ አንብቤ ያለው አሁን ወደ ተሰማሩበት የሙያ መስክ እንዲያቀኑ ያደረጉትን የባዮሎጂ ትምህርት ሁሉ ትተው ያው ለእርሱ አይሆንም ተብሎ ሌላ የትምህርት መስክ እንዲሞክር ሁሉ በአስተማሪው እንደተነገረው ሁሉ መናገሩን አንብቤ ያለው እሱ ሁሉ ጨምረው የነበሩትን ፈተና ስቲንግ እንግዲህ፣ ዋናው ፈተና የነበረው አሜሪካ እንደገባሁኝ እንደ ማንም ስደተኛ ያው ብዙ ስራ እንሰራ ነበረ። ሁለት ስራ ሰራ ነበረ፣ ወደ ሰባ ሰዓት ምናምን። አጋጣሚ ሆኖ ዋሽንግተን ዲሲ ነበረ የመጣሁት። ወላጆችም አግዝ ነበረ። ነገር ግን አባቴ አይ፣ ይሄ ከምታደረግ ትምህርት ብትገባ ይሻላል ስላለኝ የእሱ ምክር ተቀብዬ አንድ ጓደኛ ነበረ እዛ፣ ወደ ኢሊን ወይ ሄድኩኝ ማለት ነው ኢሊኖይ ሲሄድ ዩኒቨርሲቲ መግባት አልቻልኩም። ያው ቋንቋውም ችግር አለ። ኮሚኒቲ ኮሌጅ የሚባሉ ከዩኒቨርሲቲ አነስ ያሉ እዛ ነው የገባሁት። እዛ ስገባ እንግዲህ ሁለት ችግር ነበረ። አንደኛው ችግር እኔ ባዮሎጂ ተማሪ አልነበርኩም። ሁለተኛ ደረጃ ስማር ሳይንስ ሰው አልነበርኩም። ጓደኛዬ ግን እስቲ ሳይንስ አጥናና ወይ ፋርማሲ ወይ ዶክተር እንሆናለን ስላለኝ እሱ ምክር ሰምቼ ነው የገባሁት። ሁለተኛ ደግሞ የቋንቋ ችግር ነበረ ማለት ነው። እኔ አስታውሳለሁ፣ ይፈትኑናል እንግሊኛና ሂሳብ ይፈትኑናል። ሂሳብ ጥሩ ነው ያመጣሁት፣ እንግሊኛ ግን ታች ነው ያስቀመጡኝ ማለት ነው። ግራመር አካባቢ ነው የመደቡኝ። ዋን ኦዋን የሚባል አለ እንግዲህ ዘጠና ስምንት የሚባል ነው የተመደብኩት ማለት ነው። እና እሱን አርጌ ኬሚስትሪም አላቅም ባዮሎጂውም ብዙ አላቀውም። አጋጣሚ ሆኖ ግን ኬሚስትሪ ብዙ ችግርም አልገጠመኝም ግን ብዙ ትምህርቱም እሱም ብዙ አላተኮርኩበትም። ባዮሎጂ ግን በጣም ብዙ ችግር ፈጥሮብኝ ነበረ ብዙም ወደ ሲ ሲ ማይነስ ነው የማመጣው የነበረ እና ደግሞ ግን በጣም የምወደው ትምህርት ስለነበረ በዛ ቀጠልኩበት። ከዛ ከኮሌጁ ኮሚኒቲ ኮሌጅ ወደ ዩኒቨርሲቲ ኦፍ ልነው የሚባል ትራንስፈር አረኩኝ። ያው ሁሉ ክሬዲት ወሰዱልኝ። ከዛ እዛ ከሄድኩኝ በኋላ ያው ባዮሎጂ ሳጠና በጣም ወደ ውስጥ የገባ ባዮሎጂን ያጠናሁት ስለ ሴል የምመራመረው የነበረ እና አንዳንድ አስተማሪዎች የነበሩ አንተ ባዮሎጂ ላይገባህ ይችላል፣ ለምን አትተውም፣ ለምን ሂስትሪ አታጠናም ብሎ አንድ አስተማሪ በጣም ያው ጎትቶኝ ነበረ። በጣም ዲስከሬጅ አድርጎኝ ነበረ። ሆኖም ግን ያው እኔ አንድ ባህሪ ያለኝ፣ ጊቭ አፕ ማድረግ አልወድም። ቀጠልኩበት በዛ በአስራ ዘጠኝ መቶ ዘጠና ስምንት በፈረንጆች የመጀመሪያ ዲግሪን ያዝኩኝ ማለት ነው። እንግዲህ አሁን የሚሰሩበት ሞሌኪለር እና ሴሉለር ባዮሎጂ ይላል። በካንሰር ሴሎች እድገትም ውስጥ የፕሮቲኖች እድገት ላይ ትኩረት አድርገው እንደሚሰሩ በታሪኮ ተመልክቷል። ስለ እርሱ እና ስራውም ጭምር በልጥ ማወቅ እንዲያስችለን እስኪ ስለሱ ትንሽ እንገሩን። ስለሚሰሩት ስራ ምንድን ነው የሚሰሩት? እኔ መጀመሪያ ያው የፒኤችዲኤን የያዝኩት ዲግሪ በ ኢምብሪዮሎጂ ይባላል። ሁላችን የመጣ ነው ከአንድ ሴል ነው። ዛፍም ይሁን ሰውም ይሁን ድመትም ትሁን ውሻ፣ ሁሉም ሰው ከአንድ ሴል ነው የመጣው። ከአንድ ሴል ሲመጣ ነው ያጠናሁት። እንዴት አድርገው ነው ሴሎቹ ተነጋግረው ሰውን የሚፈጥሩ የሚለውን ነው ምርምር ያደረኩት ማለት ነው። አምስት አመት፣ ስድስት አመት የወሰደብኝ ጥናት ነው። ብዙ አርቲክሎችን አትሜ ያለው በዛ። ስለዚህ ሴሎች የመነጋገር ባህሪ ያላቸው ለምሳሌ ቀደም ሲል መጀመሪያ እዛ እናት ሆድ እያሉ እየተነጋገሩ አንተ አጥንቱን፣ እኔ ልብ ሆናለሁ፣ እኔ አይን ሆናለሁ ብለው ተነጋግረው የሚያደርጉት ነው። ሁል ጊዜ ደግሞ ይሄ ኢንፎርሜሽን አለ። አሁን ለምሳሌ አይናችን ሁሌ ጭንቅላታችን ጋር ነው ያለው፣ እግራችን ጋር አይደለም፣ ሆዳችን ጋር አይደለም። ሁለት እጅ ነው ያለን፣ ሁለት እግር ነው ያለን። ይህ ሁላ ከላይ ከታች ያለው በሴሎች ምክንያት ተነጋግረው ነው ስለዚህ በእንግሊዝኛ ሲግናሊንግ እንላቸዋለን። ያው ኮሚኒኬት ያደርጋሉ ማለት ነው። ለምሳሌ ቀላል ለመረዳት አሁን እርሶ ደውለውልኛል፣ ስልኮን ሲደውል ቢሊየንስ ስልክ አለ በዚህ ዓለም፣ ግን ወደ እኔ ነው የመጣው። ሴሎችም እንደዛ ናቸው፣ እየተነጋገሩ ነው ኢንፎርሜሽን የሚያደርጉት ማለት ነው። እሱን ከጨረስኩኝ በኋላ ስፔሻላይዝ ለማድረግ ወደ ካንሰር የሚባል ጥናት አንጀት ኮሎን ካንሰር ጥናት ስፔሻላይዝድ አረኩኝ ማለት ነው። ኤሜሪ ዩኒቨርሲቲ የሚባል አትላንታ ጆርጂያ ያለው እሱን ካረኩኝ በኋላ እዚህ ተቀጠርኩኝ። ያው ቅድም አብሮ ተነዋል ማለት ነው። ስለዚህ እኔ አሁን የማጠናው እንዴት አርጎ ነው፣ ካንሰርም እኛ የምናምነው ከአንድ መጥፎ ሴል የሚመጣ ነው። ግን ካንሰርና ኢምብሪዮ ቅድም ያወራሁት የሚለያዩት ያኛው ህይወት ሊፈጥር ነው የሚባዙት ሴሎች፣ ይሄ ደግሞ ህይወት ሊያጠፋ ነው የሚባዙት ሴሎቹ። ስለዚህ እኔ ጥናት ምንድን ነው? እነኝህ ይሄ ማጠናውን ሞለኪል ወይ ጅን የሚባለው ካንሰርን የሚከላከል ነው። ይሄ ጅን እና ማጠናው ለምንድን ነው የሚከ እንዴት ነው የሚከላከለው? እሱን ካወቅን ከተመራመር፣ ምናልባት ተራፒ ማድረግ እንችላለን ወይ መድኃኒት መፍጠር እንችላለን ወይ ይሄ በሽታ መከላከል እንችላለን ወይ የሚለውን ነው የምንመራመረው ያለሁት ማለት ነው። ካንሰር የቆየ ችግር ነው፣ ከሰው ጋር በጣም የብዙ ሰው ሕይወትን እያጠፋ ያለ ነገር ነው። እርሶ ይሄንን ምርምር ሲያደርጉ ለምሳሌ የሚራመድ ነገር አለ? በምርምሮ ግኝት አለው ያገኙት ግኝት ወይስ እንደው ነው? ምንድን ነው? ለምሳሌ የሚያዩቸው በየጊዜው ያስተዋሏቸው ወይም ተለቅ ያለም ነገር ካለ ሊያዩት በእርስዎ ጥናት ሊደርሱበት የቻለው ነገር ካለ ምንድን ነው? ሊያካፍሉ የሚችሉት ነገር አለ ስለ ካንሰር አ እንግዲህ ካንሰር ማለት በቀላሉ ለመረዳት ማንም ሰው እንዲረዳው የምፈልገው ሰውነታችን አሁን በእኔ በአንተ በማንም ሰው ሰውነት ብዙ ሴሎች እየተባዙ ነው። አሁን የሚባዙት ለምንድን ነው? የመቱትን ሴል ለመተካት፣ ጸጉራችንን እንዲበቅል፣ ሰውነት ቆዳችንን እንዲጠገን፣ ሆዳችንን እንዲጠገን ይሁላ ያደርጋሉ ማለት ነው። ስለዚህ ህግ አላቸው። ያ ህግ ምንድን ነው? ከተባዙ በኋላ ስራ ይሰሩና ይሞታሉ። ሶስቱም እነኝህ ሂደቶች በጣም ወሳኝ አለሁ። ሴሎች ይወለዳሉ፣ ስራ ይሰራሉ፣ ይሞታሉ። ስለዚህ የማንም የጸጉርም ይሁን የቆዳም ይሁን የአንጀትም ይሁን የልብም ይሁን የኩላሊትም እንደዛ ነው ማለት ነው። ሙሉ ሰውነታችን ካንሰር ማለት ግን መባዛት ብቻ ነው እንጂ መሞት አይፈልጉም። ስለዚህ ለምንድን ነው የሚለው ነው መጀመሪያ ዋናው ቤዙ እኛን ማጥናት የምንፈልገው ለምንድን ነው። እነኝ አሁን ለምሳሌ በቀላሉ ሰው እንዲገባው ለማስረዳት መኪናዎትን ይዙ። መኪናው አሁን ሲነዱ፣ ቀይ መብራት ሲያዩ ያቆማሉ። በምንድን ነው የሚያቆሙት? ብሬክ በመያዝ ማለት ነው። ፍሬን በመያዝ ማለት ነው። ፍሬኑ ከተበላሸ ግን ቀይ መብራት ኖረ አልኖረ ጥቅም የለውም። ስለዚህ ካንሰር ባጠቃላይ ምንድን ነው የእነኛ ብሬክ የምንላቸው ሴሎችን ወይ ጅኖችን አለመኖር፣ እነኛ ደግሞ እንደ ጋዝ፣ ይሄ ጋዝ አሁን መኪና የምትሄድበትን የሚያደረጉ ሴልንን እንዲባዛ የሚያደረጉ ደግሞ መብዛታቸው ማለት ነው። ስለዚህ የእኔ ዋናው ምርምሬ ምንድን ነው እንዴት አድርጎ ነው ካንሰር ሊሆን የሚችለው? ይሄ ጅን የማጠናው ካንሰርን ለምንድን ነው እሱ ሲውሄድ ለምንድን ነው ካንሰር የሚሆነው የሚለውን ነገር ሳስበው ምንድነው ያገኘ ነው። ይሄ ጅን አንድ ዲኤንኤ የምንለዋለን። ዲኤንኤ አሁን እንግዲህ እኛን ሰው መሆናችንን የሚያሳውቅ ማለት ነው። አሁን እኛ ከእንስሳ የምንለየው ከዛፍ የምንለየው በዲኤንኤያችን ማለት ነው። ያ ዲኤንኤ ይሄ ጅን ሳይኖር በጣም ጉዳት ይበዛበታል፣ ዳመጅ ይሆናል ማለት ነው። ሁለተኛ ደግሞ የሄጅን ሳይኖር አንድ ሴል ከአንድ ቦታ ወደ ሌላ ቦታ ይሄዳል ማለት ነው። አሁን ለምሳሌ ካንሰር ብዙ ሰው የሚሞተው ዝም ብሎ እብጠት አይደለም እብጠት ስላለ አይደለም። እብጠት ካለ በሰርጀሪ ማስወገድ ይቻላል። ችግሩ ግን ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ለምሳሌ የአንጀት የሆኑ ሴሎች ወደ ጉበት ጉበት ጋር ይሄዱና ያበላሹታል ጉበቱ። ስለዚህ ሰው በምንድን ነው የሚሞተው? የአንጀትን ካንሰርን ቢሆን የሚሞተው ጉበቱ ስለተበላሸበት ማለት ነው። ስለዚህ እኔም ማጠና አሁን እሱ እንዴት አድርጎ ነው ይህ ሁላ የሚሆነው የሚለው ማለት ነው እና ያገኘነው እስካሁን ድረስ ያተምናቸው ምንድን ነው ያገኘናቸው ነገሮች የሄጅን ለነኝ ሁሉ ነገር ጥቅም እንዳለው ማለት ነው። እና ምንድን ነው ጥቅሙ ታዲያ የሚባል ከሆነ ግን ለወደፊቱ እኛ አሁን ይሄ በደንብ አድርገን ከገባን ወይ ደግሞ እንደ መድኃኒት አይነት እንደ ድራግ አይነት ዲቨሎፕመንት እንደ ተራፒ ማለት ነው አንደርስታንድ ለማድረግ ማለት ነው። ለምሳሌ አንድ ድራግ ዲቨሎፕ ተደርጎ ካንሰር ላለው ሰው አሁን ለምሳሌ ኮሎን ካንሰር ላለው የአንጀት ካንሰር ላለው ሰው ብንሰጠው ያ ነገር ሊተወው ይችላል ወይ የሚለው ነገር ነው። ለምንድን ነው ማዳን በጣም እጅግ አስቸጋሪ የሆነው ካንሰር? እንግዲህ ብዙ ምርምሮች በየጊዜው ይካሄዳል እና በየጊዜው የሚነጥቃቸው ሰዎች ህይወት ግን አሁንም እንደቀጠለ ነው። እና የማይቻል በቃ ካንሰር ጊዜ ለተወሰነ ጊዜ መቆየት እንጂ ጨርሶ የማይድን አይነት ነገር ተደርጎ እየተወሰደ ነው የሚመስለው። ይሄ ነገር በሁለት ነገር ብስከፍለው ደስ ይለኛል። ካንሰር በጣም በሳይንስ ስናየው ብዙ ሰው እየጎዳ ነው። ነገር ግን ብዙ ሰው ደግሞ በጣም የዳን አለ ማለት ነው። ለምሳሌ የደም ካንሰር የዛሬ መቶ ዓመት አምስት ሰው ከመቶ ነው የሚድነው የነበረ ወይ አንድ ሰው ነው የሚድነው የነበር። አሁን የደም ካንሰር የሚሞት የለም እዚህ አገር በጣም ቀንሰዋል። አስር ፐርሰንት ወይ አስራ አምስት ፐርሰንት ወይ ከመቶ አምስት ሰው ቢሞት ነው ማለት ነው። ለምንድን ነው ይሄ? ምክንያቱም ይሄ አሁን እኛን ሪሰርች የምናደርገው ከዚህ በፊት ከእኛ በፊት የነበሩ ሳይንቲስቶች ሪሰርች በሚያደርጉት የሴሎቹ አበዛዝና የሴሎቹ እንዴት አድርገው እንደሚያደርጉ ምንድን ነው የሚያመጣው ካንሰር በምንድን ነው የሚያመጣ በሚል ምርምር በማድረግ ስክሪኒንግ በማድረግ ቴክኖሎጂ ድራጎችን በመጨመር የመጣ እንትን ነው ማለት ነው። አሁን ለምሳሌ አንድ ዴታ ልስጦት። ያው ምናልባት ትንሽ እንትን ሊል የሚችለው ማለት ነው። አሁን ድሮ በአስራ ዘጠኝ መቶ ሰባ ቢያዩት ሰርቫይቭ የሚያደርገው የካንሰር ሰው ሶስት ሚሊዮን ብቻ ነበረ። አሁን ግን የዛሬ አምስት ዓመት ቢያዩት ግን የካንሰር ሰርቫይቭ የሚያደርገው አስራ ስድስት ሚሊዮን ነው። እና ይሄ አሁን ሰው ላያየው ይችላል። ነገር ግን ብዙ ለውጦች አሉ። አንድ ይሄ ነው። ሁለተኛ ካንሰር በጣም የሚያጠቃው ትላልቅ ሰዎች ነው። አሁን በሁለት ማየት ያለብን ምንድን ነው? ባደጉት ዓለምና ባላደጉት ዓለም ነው ማየት ያለብን። ባደጉት ዓለም የሚያጠቃው ትላልቅ ሰዎች ነው። እነሱን ነው የሚያጠቃው እንጂ ወጣቱ በጣም ብዙ የሚጎዳ የለም። ለምንድን ነው የሚያጠቃው ደግሞ ብዙ ነው ብለን የምናስበው ለምንድን ነው? ምክንያቱም አሁን ሰው የሚኖረው ያኖራሩ ነገር ጥሩ ነው። አሁን እዚህ አገር አሁን አሜሪካ ሰባ ሰማንያ አመት ነው ሰው ከዚህ አለም የሚለየው ማለት ነው። እንደዛ በመሆን ምክንያት ካንሰር የመያዝ አቅሙ ሀይለኛ ነው ማለት ነው ለነሱ። በወጣትነት ግን ከተያየ ብዙ አይነት ወጣት የሚያጠቃ የለም። በኢትዮጵያ ወይም በሌላ ያላደጉ አገሮች ሲታይ ግን ችግር አለ። ችግሩ ምንድን ነው? አሁን ለምሳሌ ኢትዮጵያ አሁን ባለፉት ሰላሳ ዓመታት ለምሳሌ ቢታይ በቫይረስ እና በባክቴሪያ የሚመጡ በሽተኞች በጣም ተቀንሰዋል፣ በጣም ቀንሰዋል። ነገር ግን ክሮኒክ ዲዝ የምንላቸው አሁን የስኳር በሽታ፣ የደም የካንሰር፣ ደግሞ እየበዙ መጥተዋል። የበዙበት ምክንያት የሰው የአኗኗር ዘዴ ተቀይረዋል። ሁለተኛ የስክሪኒንግ አሁን ለምሳሌ እዚህ ሀገር አምሳ አመት ሲሞላው ስልሳ ዓመት ሲሞላው የአንጀት የኮሎኖስኮፒ የሚባል አለ ወይ ማሞግራም የሚባል አለ ወይ ፓፕስሚር የሚባል አለ። የተለያየ የተለያየ ካንሰር የተለያየ ስክሪኒንግ አላቸው ማለት ነው ማለት ነው። ምርመራዎች ስለሚደረግባቸው ምርመራዎቹ ተደርገው ከዛ በኋላ ከተገኘ እንትን ይደረጋል። ይህ አሁን ኢትዮጵያ ውስጥ ብዙ ስለሌለ ሁለት አይነት ችግር ነው ያለው። ኢትዮጵያውን አወ ወይ አፍሪካ ሀገር ወይ ያላደጉ ሀገሮች፣ አንደኛው ያመገባባችን ነገር ተቀይረዋል። እኔ አሁን አስታውሳለሁ ልጆች እያለን ኮካኮላ ምናልባት እኔ እንጃ በስድስት ወር አንዴ ምናምን እንጠጣ እንሆናለን ወይ እንግዳ ከመጣ ነው። አሁን በየመንገዱ ነው ያለው ኮካኮላ። ያመጋገብ ነገሮች ሁሉ ነገር ተቀይረዋል። በዚህ አጋጣሚ እንደ ማጠናቀቂያም እንዲሆን እንግዲህ እርሶ ከትምህርቶም ከምርምሩም በተጨማሪ ወደ መቶ ስልሳ በላይ ባለሙያ ተማሪዎችን ማሰልጠኑን ታሪኮ ላይ ተጻፈው ያስረዳል። ስለሱ ትንሽ ይንገሩኝ። ደስ ይለኛል እንግዲህ እኔ የምሰራው እዚህ ኮልጌት ዩኒቨርሲቲ ሪሰርች የማደርገው የካንሰር ምርምር ነው የማደርገው፣ እና ብዙ ተማሪዎች እኔ ጋር ይሰራሉ። ቢያንስ ቢያንስ ከአስር ከአስራ አምስት ተማሪዎች በየአመቱ ከእኔ ጋር ይሰራሉ። እነኚህ ተማሪዎች ሰርተው ያው ብዙ ጊዜ አርቲክል እናትማለን ታትመው ደግሞ ልጆቹ ወደ ግራጁዌት ፒኤችዲ ለመስራት ወይንም ደግሞ ወደ ሜዲሲን ዶክተር ለመሆን ይሄዳሉ። እስካሁን ድረስ ወደ ስልሳ ሰባ የሚሆኑ ተማሪዎች ኦልሬዲ ዶክትሬታቸውን የያዙ ልጆች አሉ ማለት ነው። እና እዚህ ሪሰርች የምንሰራው በጣም ፋንዳሜንታል በጣም ለልጆቹ ህይወት የሚቀይር እና ልጆቹ ደግሞ በጣም ስሬስሊ ተከታትለው ቁም ነገር የሚደርሱበት ደረጃ ስለሆነ በጣም የሚያስደስተኝ ነገር ነው። በጣም ብዬ ነው የምገምተው ምክንያቱም በዚህ ዓለም ምንም ነገር አይደለም የሚያስደስተው። በእርግጥ በእኔ አገላለጽ ማለት ነው። እዚህ ዓለም ሊያስደስተን የምችለው ለሌላ ሰው ምን አረኩኝ የሚለው ትልቅ ሀሳብ ነው። ምክንያቱም ትልቅ መኪና ስላለን ትልቅ ቤት ስላለን ወይ ሀብታሞች ስለሆኑ ሳይሆን የሚያስደስተን አት ዘ ኤንድ ኦፍ ዘ ደይ ሁላችን የምንደሰትበት መንገድ ምን አረግን የሚለው ነው። ስለዚህ እኔ እነኚህ ተማሪዎችን ጥሩ ደረጃ ሲደርሱ እኔን እንደደረስኩት ራሴ ነው የምንቀጥሮው፣ በጣም ደስ ይለኛል ማለት ነው። ስለዚህ የምሰራውን ስራ ሪኮግናይዝ አድርጎ ትምህርት ቤቱ እዚህ እንደዚህ ደረጃ ፉል ፕሮፌሰርን መስጠቱ ይህ ትልቅ አርቲክል የወጣውን ሜንቶር ብለው ነው ያወጡት። በጣም ደስ የሚል ነገር ነው። ስለዚህ በጣም እድለኛ ነኝ። በጣም ነው የማመሰግነው። በድጋሚ እንግዲህ ከኛ ጋር ስለነበሩት ቆይታ ፕሮፌሰር በጣም አመሰግናለሁ። ወደፊት በተለያዩ ጉዳዮች ላይ መልሼ እንደማገኘት ተስፋ አደርጋለሁ። በጣም አመሰግናለሁኝ። እኔም በጣም ነው የማመሰግነው አቶ ደረጀ፣ እግዚአብሔር ይስጥልኝ። ቪኤም በጣም ነው የማመሰግነው። መልካም ቀን እ መልካም ቀን። በጣም አመሰግናለሁ። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሀሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ከኢትዮጵያ ውጭ የሚኖሩ ወላጆች ተግዳሮቶቻቸውን የሚወያዩበትን እና ስኬቶቻቸውን የሚጋሩበትን አንድ የድረ ገጽ መድረክ ያስቃኝናል። ከመሸጋገሪያው ሙዚቃ በኋላ እንመለሳለን። ዳሬ ሁለት ልጆችህን እዚህ አሜሪካ ውስጥ እያሳደግክ ነው እና እስቲ በውጭ ሀገር ልጆችን ማሳደግ እንደ ወላጅ ምን አይነት ተግዳሮቶች አሉት? እዚህ ሀገር ልጅ ማሳደግ አብሮ ማደግ ነው። መቼም ችግሩን ያው ታውቂዋለሽ አታጭውም። እና በጣም በጣም አስቸጋሪ ይመስለኛል። እዚህ ሀገር ልጅ ማሳደግ እንዲህ ቀላል አይመስለኝም። ቀላል አይደለም፣ ልክ ነህ። እኔም እናት ከሆንኩ በኋላ ያስተዋልኩት ነገር ኢትዮጵያ ውስጥ በቤተሰብ መሀል ሆኖ ልጅ ማሳደግ የምታማክረው የቅርብህም ይሁን የሩቅ የሆነ የኔ የምትለው ሰው አለመኖር የሚፈጥረው ክፍተት ትልቅ ነው እና ቀጣዩ እንግዳችን ይህንን ክፍተት ለመሙላት የሚያስችል ድረ ገጽ የፈጠረች ወጣት ናት። ልክ ነው። እንግዳችን ገሊላ ጌታነ ትባላለች። የክንፈ ልጅ የተሰኘ በውጭ የሚኖሩ ወላጆች ተግዳሮቶቻቸውንና ስኬቶቸውን የሚጋሩበት የኢንተርኔት ላይ አገልግሎት ፈጥራለች። ባለፉት አራት ዓመታት ውስጥም ከዘጠኝ መቶ በላይ ወላጆች አባል ሆነው አገልግሎት እያገኙ መሆናቸውንም ገልጻልናለች። ሌሊ ከገሊላ ጋር ቆይታ አድርገሽ ይሄ አገልግሎት በውጭ የሚኖሩ ወላጆችን በተለይ ደግሞ ልጆቻቸውን ብቻቸውን የሚያሳድጉ እናቶችን እንዴት ተጠቃሚ እንዳደረገ ተወያይታቸዋል። ሙሉውን እንከታተል። በቅድሚያ ራስሽን በማስተዋወቅ ስራሽን፣ በተለይ ደግሞ ከክንፈ ልጅ ጋር በተያያዘ ምን እንደምትሰሪ በማስተዋወቅ እንጀምር። i to I'm not you're going to in able to I'm going to be you to do this. I'm going to be I'm Director be Operations to do I'm going to be able to do I'm i ናይ አባቴ ስም ክንፈ ነው። ገሊላ የክንፈ ልጅ ግን አሁን እዚህ መተን ስማችን ይቀየራል። ሰው ገሊላ ጌታ ነው እኛ አለው ግን፣ ያንን እንትን በመያዝ ነው ገሊላ የክንፈ ልጅ ስሙን ያወጣው ክንፈ ልጅ ዘምናት ሹ መጀመሪያ ይሄንን ለማድረግ ሳስብ ከራሴ ጋር አንድ የሚቀር ማንነቴን የሚገልጽ ነገር ነበር የፈለግኩት። ይህ ድረገጽ ሁሉንም ሰው የሚረዳ ቢሆንም ማን ነው ምንድን ነው የሚሰራው ብዬ ሳስብ ገሌ ላይ ከፈለች ነኝ እና ይሄ ተለያዩ ሶሻል ሚዲያዎችም የምጠቀመው ስሜ ነው። ለረዥም ጊዜያት እሱን ነው የምጠቀመው እና ይሄ በጣም እኔን የሚገልጽና ማንነትን የሚገልጽ ነገር ለረዥም ጊዜም ደግሞ አብሮ እኔም ባልኖር የሚቆይ ነገር አድርጌ ስላሰብኩት ለዛ ነው ገሊላ ክልተልጅ ብዬ የወሰንኩት። መቼ ነው የጀመርሽው? በሁለት ሺህ አስራ ዘጠኝ ላይ ነው የጀመርኩት። አዎ በፈረንጆች አቆጣጠር ሁለት ሺ አስራ ዘጠኝ የመጀመሪያ ልጅን እርጉዝ በሆንኩ ጊዜ ነበር የጀመርኩት። ከኢትዮጵያ ውጭ ማሳደግ ልጆችን ብለን ስናነሳ አንድ ከራስሽ ነው የሚነሳው እና ባለትዳር ነሽ፣ የልጆች እናት ነሽ። እስቲ ካንቺ መጀመሪያ ካንቺ ያንቺን ህይወት ተሞክሮ እ እኔ ከኢትዮጵያ ከወጣሁም በጣም ረዥም ጊዜ ሆኖኛል። በአስራ ሦስት ዓመቴ ነው መጀመሪያ ከኢትዮጵያ የወጣሁት እና በደቡብ አፍሪካ ለረዥም ጊዜ ኖሬ ካናዳ ወደዚያ መፈናገድ መጥቼ አሁን ወደ አስራ አምስት ዓመት ሆኖኛል በኒውዮርክ እና በዲሲ መካከል ስኖር ማለት ነው የእናቴንም የአባቴንም በተለይ ከኢትዮጵያ ውጪ ሆነ ያደረጉትን አስተዋጽኦ የነበረባቸውን ድክመት ያደረጉትን ሁሉ ነገር በማየት አሁን ደግሞ እኔ ወደ እናትነት መንገድ ስጀምር እዚህ አካባቢ እንደ አዲስ አበባ እንደ ኢትዮጵያ እርዳታ የለም፣ ጎረቤት የለም። እዛ እኛ ትዝ ይለኛል ልጅ ሆነን ስናደግ ቤተሰቦቻችን ከሌሉ ጎረቤትም እንደ ቤተሰብ ያህል ነበር ምንፈራው። ሲመጡ ወደ ቤት እንገባለን። ማንም ቢሆንና በጣም አስፈላጊ ይሆናል ብዬ ስላሰብ እንደገለጽሹ በእናት በአባትሽ የማይተሸዋል በራስሽ የሚያየሹ ነው እና በውጭ ልጆችን ማሳደግ ምንድን ነው ተግዳሮቶቹ? ምንድን ናቸው ችግሮቹ? የመጀመሪያ ነገር ጊዜ ጊዜ ያው እኛውነን እናትም አባትም ሆነን አሳደጊም ሆነን ቤቶች ቤት ውስጥ የምንሰራው አክስት ቤተሰብ ጎረቤት የለም በዚህ ጊዜ ስለዚህ ጊዜን አብቃቅቶ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ ሁለተኛው ነገር ደግሞ ብዙዎቻችን ጥያቄ አንጠይቅም በተለይ ሀኪም ቤት በምንሄድበት ጊዜ ዶክተር ያለንን በቃ ይሄን ነው እንደ እርጉዝ ወይም እንደ አዲስ እናት ይሄን ነው ማድረግ ያለባቸው ይሄንን አድርጉ በምንባልበት ጊዜ መነጋገር፣ መጠያየቅ የለም። በቃ ዶክተር ብሏል እና ይሄንን ማድረግ አለብን አረጋለው ነው እና እኔ መጀመሪያ እርጉዝ በሆኑ ጊዜ እሳም አለው ዶክተሮችን የሚሉት ግን ብዙም ሰው እጠይቃለሁ አናገር አለው በተለይ ደግሞ በኔድሜ ያሉ ሴቶችን ኢሚግራንት የሆኑ ሴቶችን በጣም በጣም አስፈላጊ ነገር ነው እርስ በርስ መነጋገር። ለምን እዚህ ሀገር የተማሩት እና እንደ ምርመራ የሚጠቀሙት እንደኛ አይነት ሰዎችን ላይሆን ይችላል። ልጄ በአራት ወር አፖይንትመንት ስንወስዳት ለክተን የጭቅላቷን ልካት ልክ አይደለም በጣም አሰራሩ ከዛ በኋላ ሂጄ በቃ ያው ስፔሻሊስት ማየት አለባችሁ ምን ተብለ ከዛ የመጀመሪያ የደወልኩት ጓደኞቼ ነበረ፣ ኢትዮጵያን ጓደኞቼ ከዛ አንደኛ ካናዳ ምትኖርላት ከለምን አስፈራሽ ይሄኮ አፍሪካ የመጡ ልጆች ሜጀርመንት ስፋት የሚጠቀሙበት መለኪያ እዚህና እዛ የተለያየ። አዎ ይለያያል፣ ሁሉ ነገር ይኸው። አሁን ተመስገን ጤነኛ የአራት ዓመት ሶስት ዓመት ልጅ አለ እና ያን ጊዜ ነው በቃ መነጋገር እንዴት እንደሚያስፈልግ፣ ሼር ማድረግ እንዴት እንደሚያስፈልግ። ኤክስፔሪንሳችን የተለያየ ስለሆነ በጣም አስፈላጊ እንደሆነ አቼ ይሄንን እንትን ልጀምር እያቻልኩት ምን አይነት አገልግሎት ነው በድረገጹ ላይ የሚገኘው? ምን አይነት ድረገጽ ነው? እስኪ ድረገጹን ግለጭልን። በድረገጹ ላይ ሪሶርሶች አሉ። ሰው የተለያዩ የሀኪሞች ሊስት ቢያስፈልግ ሌላም ሰው ሲመጣ እንደኔ እንዳይቸገር ሁለተኛው ደግሞ የተለያዩ አይነት ኒውስፔፐሮች ሲወጡ አርቲክሎች በሚወጡበት ጊዜ ስለ ምንም አይነት ስለ ልጅ አስተዳደግም ይሁን ስለ ሕክምናም ይሁን በተለያዩ አይነት ሪሰርቾች በሚወጡ ጊዜ እነሱንም እዛ ላይ እናወጣለን ማለት ነው። ሶስተኛው ደግሞ የተለያዩ አይነት ምሁራኖችን ኤክስፐርቶችን በአንድ ላይ በማድረግ የተለያዩ ኢቨንቶችን እናዘጋጃለን እና በዛ ላይ መታው አሁን አንዴ ያዘጋጀ ነው። ኦቲስቲክ ለሆኑ ህፃናቶች ከሁለት ዓመት ጀምሮ ትምህርት ቤት ገብተው መማር ይችላሉ በነፃ። የአምስት ዓመት መሆን መጠበቅ የለባቸውም። እሱም ግን በጣም ብዙ ሰው አያውቀው። በዙምም ሆነ በተለያዩ ፕላትፎርሞች ላይ እንደዚ አይነት ውይይት እናደርጋለን። የሚናገሩት ስምን የሚሰጡ ምናቶች አንድ ላይ አድርገን እንዲህ አይነት ኢንፎርሜሽኖችን እንዲለዋወቁ ሰውን እናደርጋለን ማለት ነው። እንግዲህ ይህ መድረክ ከተፈጠረ አራት ዓመታት ሆነውታል፣ እና ምን ያክል ወላጆች ተጠቃሚ ሆነዋል? በጣም ሰፊ ይሆናል። አሁን ወደ ዘጠኝ መቶ ሰብስክራይበሮች አሉ። እስከ አውስትራሊያ ድረስ ዌብሳይቱን አይተው የሚጠቀሙ፣ ኢሜል አድርገውን የሚጠቀሙ እናቶች ቤተሰቦችም አሉ ከኢትዮጵያም እራሱ በጣም ፎሎወር እንዳለው ማይቻለው በጣም ሰፊ እንዲሆን አሁንም እዚህ ከሌሎች አፍሪካኖችን ጋር በመሆን እነሱንም ወደ እነሱም ደግሞ እንደነሱ አይነት ኢንፎርሜሽን የሚሰጣቸውን ሰው እያመጣል እንትን ለማድረግና ለማሳደግ እየሞከርኩ ነው። እንዴት ነው አንድ እናት ወይም አንድ አባት የዚህ ማህበረሰብ አባል መሆን ቢፈልግ በምን መልኩ ነው የሚቀላቀለው? ደረገጻችን ላይ ኮም ብለው በሚሄዱበት ጊዜ ስማቸውን እና ኢሜይል አድሬሳቸውን የሚያስገቡበት ቦታ አለ። እዛ ስማቸው እንዳስገቡ እኔ ኢሜይል ይደርሰኛል። ከዛ በኋላ እኔ ፎሎ አፕ አረጋለው ከነሱ ጋር እንግዲህ አንዳንድ ጊዜ ብዙ ችግሮች፣ ተግዳሮቶች ያሉባቸው ወላጆች መሸነፌን ማሳየት የለብኝም በሚል በራሳቸው ነገሮችን ለመፍጨርጨር የሚጥሩ አሉ። ወይም ደግሞ ምክር መጠየቅን ወይም እርዳታ መጠየቅን እንደ መሸነፍ የሚያዩ ሰዎች አሉና ለእነሱ ምን ትመክራቸዋለች? በዚህ አጋጣሚ በጣም ራሳቸው ነው የምታደክሙት። ለምን ምንም አይነት ችግር እኛ የመጀመሪያዎቹ አይደለ ነው እኔ የመጀመሪያ እናት አይደለሁም። ኢትዮጵያዊ ሆኜ ልጄን ውጭ ሀገር የማሳደገው እና በጣም ብዙ ሰው ያለውን ችግር ወደ ውስጥ በሚይዝበት ጊዜ ድካም ነው የሚፈጥርብን። ድካም ከፈጠረ ደግሞ ብዙ ነገሮቻችንን ያበላሻል። ስራ ላይ እንዴት ፐርፎርም እንደምናደርግ ቤትን መተን ከልጆቻችን ጋር ያለውንም ግንኙነት ሁሉ ያበላሽብናል። ለምን ደክሞናል። ያለንን ሁሉ ነገራችንን ልንሰጣቸው አንችልም። ስለዚህ ሁሉንም ችግር በተቻለ መጠን መናገር የግድ ከምናውቀው ሰው ጋር መሆን የለበትም። እዚህ አሜሪካ ውስጥ እንደምታውቀው በጣም የተለያዩ አይነት ሪሶርሶች አሉ፣ ሆትላይኖች አሉ። ዝም ብለን ደውለን ስማችንን ምናችንን ምንም ሳንናገር በቃ ይሄ ችግር አለብኝ ይሄ ነው ብለን መናገር እንችላለን። ሌላው ደግሞ በጣም የተለያዩ ሪሶርሶች አሉ ከተማ ውስጥ እዚህ በተለይ በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ በጣም በጣም በጣም ብዙ ለቤተሰቦች የሚሰጡ ነፃ እድሎች ና አርሶ እና እነሱን መጠቀም። ስለዚህ በጣም ተናገሩ፣ ሰው አግኙ ብዬ ነው የሚመክረው። ገሊላ በጣም ነው የምናመሰግነው። የክንፈ ልጅ የተሰኘ በኢንተርኔት ላይ የሚገኝ ድረ ገጽ ነው ከኢትዮጵያ ውጭ የሚኖሩ ወላጆች የሚያጋጥሟቸውን ተግዳሮቶች፣ ስኬቶች በጋራ የሚጋርቡበት መድረክ ነው። ስለዚህ መድረክ ደግሞ በዝግጅታችን ክፍል ተገኝታች ስላጋራሽን እጅግ አድርገን እናመሰግናለን። በጣም ነው አመሰግናለሁ። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዳዋችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊ ነን። አሁን ደግሞ ትንሽ በሙዚቃ ነረፍ አይመስልህም? ይመስላል። ምን አዘጋጀሽልን ሊሊ? በቅርቡ የወጡ አዳዲስ ሙዚቃዎችን ነው እየጋበዝን ያለ ነው። ስለዚህ የሄዋን ገብረ ወልድን ቁጨኝ ልጋብዝ። ሄዋን ትቀጥላለች ያስተዋህኩት ሰው ሲለኝ ነው lenny ዋን ገብረ ወልድን ቆጨኝ ሙዚቃ ተከታትለን ነው የተመለስ ነው ዝግጅታችን ከአሜሪካ ድምፅ ይቀጥላል። በዚሁ ወደ ተከታዩ ዝግጅታችን ነው የምናልፈው። ጥንታዊ ማህተሞችን ወደ ስነ ጥበብ ስራዎች የቀየረው ሰዓሊ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተብ ጥበብ ስራዎቹ የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎች ረብ ያላቸው ሀሳቦችንም እያጋራ ይገኛል። ከስራው ጋር የተያዙ ጉዳዮችን ለማንሳት ባልደረባችን ሀብታሙ ስዩም በስልክ መስመር አግኝቶታል። ሀይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በአስራ ዘጠኝ ዘጠና ስምንት በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በአስራ ዘጠኝ ዘጠና ዘጠኝ ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው ማስተምረው ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግ በቡድን የዓለም ክፍሎች ኢንተርናሽናል ሲምፖዚየም ወርክሾፖች ላይ ታተፋለሁ ሁለት ሺህ አስራ አንድ ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ ከሁለት ዓመት በፊት ደግሞ ከጓደኛዬ ሰዓሊ ተአምራት ስልጣን እና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ አስራ አምስት የዓለም ሀገራት የመጡ ሰዓሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ የስዕል ሲምፖዚየም አዘጋጅተናል። ጎን ለጎንም ከባለፉት ስድስት እና አምስት ዓመት ወዲህ በፈንድቃ ባህል ማዕከል የስዕል ጋለሪ ሰዓሊዎችን አውደር እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛለን። እንግዲህ አንተ ወጣት ከሚባሉ ሰዓሊዎች መካከል አንዱ ነህ፣ ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለው ይሆን? እንግዲህ ሰው ማንን ይመስላል ቢባል ኑሮውን፣ ወይ ንባቡን፣ ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። የንባብ ልምዴ እና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር ፍላጎት የሄድ ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችን እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ መቶ ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው መቶ ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ አባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴ እና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ። እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው? አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው ይችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔ የሚያስደስተኛል፣ ለተደራሽን ደግሞ ሀሳቤን ሴንትር ሊያገኝልኝ ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች በአጋጣሚውን የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ የትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር ማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን እልጣለሁ። በመለጠፍ ከሆነ እለጥፋለሁ። እንዲህ እንዲህ እያደረግኩ ላለፉት አስራ አምስት አስራ ስድስት ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ በተለይ ግን አሁን በዚህ ሶስት እና አራት ዓመት በደንብ በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ሳቤን በማስደገፍ እነሱ አንድም እንደ ዕይታዊ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሐሳብ እስከሚቶ ቢገልጠው ይሻላል ውሃ ቀለም ይገልጡ ይሻላል ብዬ ካሰብኩ ራሴ ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው። ኃይሉ ዙሪያህ በምታያቸው ጉዳዮች ላይም የራስን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው? ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም የስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብ ነው ያለው ሀሳብ የሰው ልጅ ከተሰጠው ሰብአዊ ክብርና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው፣ ይሄስ ጉዳይ በምን ምክንያት መጣ፣ እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉትን ነገሮች የሚመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብና ማዕቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህን ጉዳይ ማሰብ ያለብን? ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆንም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ። እንግዲህ ስራዎችህ የተለያዩ እውቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለላ አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር። እሱ አጋጣሚ ምንድን ነው? የቅርብ የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያድንቅ አማካሪያቸው አለ እና አንድ ኤግዚቢሽን ላይ ተገናኘን እና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለት እና እሳቸው አያውቁም ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን ሁለት ወር ሰጠኝ እና በሁለት ወር ጊዜ ውስጥ ሰራሁት የሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ፣ መጠየቅ፣ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘው። ምክንያቱም ቀደም ብለ እንደጠቀስከው በዚህ ሰዓት አሁን በተለያዩ ማህተሞች ስዕልን የምሰራው በቦሮች ሳይሆን ማለት ነው። እነዚ ማህተሞች ደግሞ አንድም ማህተሞች ራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜሪ ዜዲሲሽን ዲሃይንዝስታም መልካምም፣ ክፉም ወይ ደግሞ የሚበትን ወይ የሚሰበስብ፣ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ፣ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ የንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ እነዚህ እነዚህ የሴቶችን ማህተም ሰበሰብኩና በእነዚያ ማህተሞች በመደራረብ ነው የሳቸውን መልክ የሰራሁት። ስለዚህ የኔ ሀሳብ ምንድን ነው የዝች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል እሱ ምን ያደርጉታል አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለእሱ ማለት ነው። እሱ ተቀበለኝ። እዛ ጋር ጨረስን፣ የኒናሱ ግንኙነት እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው። እና ከሰጣቸው፣ እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዝዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህ እንድታወራላቸው ይፈልጋሉ፣ ና ቀጠሮ ይያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ፣ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው፣ ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህ ማህተሞች፣ ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸው እና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩ እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔ መጥራት እኔን ብቻ እንደጠሩን አይደለም ማስበው እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫ እና በረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የበስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም። ከስነጥበብ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሉ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንፃር ምንድን ነው ብለህ ታስባለህ? በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት፣ ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስልስ ትምህርት ሲገባ የሚያገኘውን ዲፕሎማውን ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሆኑን ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እና እጅግ የተከበሩ አፈወርቅ ተክሌ የመሰሉ በሥዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ። ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ያትሽኔም ሰላም። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።